ስፖርት ጤና ይስጥልኝ! በትላንቱ የለንደን ማራቶን ላይ የሚያተኩረው የዛሬው የስፖርት ዝገባችን ነው። አብራችሁን ቆዩ። ትላንት በ92 ዓመቷ የእንግሊዝ ንግሥት የተጀመረው የለንደን ማራቶን ሲጠናቀቅ በሁለቱም ጾታ ኬንያውያን አትሌቶች አሸናፊ ሆነዋል በሴቶች የ34 ዓመቷ ኬንያዊት ቪቪያን ቼሪዮት የለንደንን ማራቶን 2 ሰዓት ከ18 ደቂቃ ከ31 ሰከንድ በማጠናቀቅ አዲስ የራሷን ምርጥ ሰዓት በማስመዝገብ አሸንፋለች የሴቶች ማራቶን ትላንት ሲጀመር ከ15 ዓመት በፊት በ2003 በፖላ ራድክሊፍ የተመዘገበው የርቀቱ ሰዓት 2 ሰዓት ከ15 ደቂቃ ከ25 ሰከንድ ይሻሻላል የሚል እምነት ነበር ለዚህም የሚያግዝ ዘንድ የወንድ አሯሯጭ ተካቶ ውድድሩ ሲካሄድ ባለፈው አመት ባደረጉት ውድድር 2 ሰዓት ከ 7 ደቂቃ ከ01 ሰከንድ ያላት ሜሪኪታኔና 2 ሰዓት ከ17 ደቂቃ ከ56 ሰከንድ ምርጥ ሰዓት ያላት ኢትዮጵያዊቷ ጥሩነሽ ዲባባ አዲስ ሰዓት ያስመዘግባሉ ከተባሉት ቀዳሚ አትሌቶች ነበሩ። እስከ 16ኛው ኪሎ ሜትር ድረስ ውድድሩ እንደታቀደለት የሚሄድ ይመስል ነበር። በተለይ ሜሪኪታኔ ጥሩነሽን አምልጣ ለመውጣት በጨመረችው ፍጥነት ውድድሩን በቀዳሚነት እየመራች፣ ነገር ግን ይሻሻላል ከተባለው ሰዓት መራቅ ጀመረች። 28ኛው ኪሎ ሜትር ላይ ስትደርስ ጭርሱን ወደኋላ መዘጌት ጀመረች። በውድድሩ ጥቁርና ነጭ መስመር ያለው መለያ ለብሰው የነበሩት አሯሯጮች የታሰበውን ያህል ውድድሩን ማፍጠን አልቻሉም። ሙቀቱ ያቀልጥ በነበረው የለንደን አየር ጥሩነሽ ውድድሩን ትመራው ከነበረው ሜሪኪታኒ ጋር የነበራትን የ52 ሰከንድ ልዩነት በ8 ሰከንድ አጥብባው አፍታም ሳትቆይ 30ኛው ኪሎ ሜትር ላይ ጥላው ወጣች። ከኋላ ሦስተኛ የነበረችው ቪቪያን ቺሪዮት ከ33 ኪሎ ሜትር በኋላ ቀዳሚነቱን ተረግባ ገሰገሰች። በአስደንጋጭ ፍጥነት ውድድሩን ይመሩት የነበሩት አትሌቶች አቅማቸውን ጨርሰው ከውድድር ሲወጡና ወደኋላ ሲቀሩ፣ በዝግታ የጀመሩት አሸናፊዎች ነው። ውድድሩን ሁለተኛ ሆና የጨረሰችው ሊሊያ ፒትሪች ከታላቋ ብሪታንያ ስትሆን የ27 ዓመቷ ታድለች በቀለ ሶስተኛ ከመውጣቷን በላይ ሁለት ሰዓት ከ21 ደቂቃ ከ41 ሰከንድ በመግባት አዲስ የራሷን ሰዓት አስመዝግባለች። ከውድድሩ በኋላ አትሌት ታድለች በቀለ የተሰማትን ደስታ እንዲህ ስትል ለዶቼ ቬለ ገልጻለች። እንደንማራቶ ለመጀመሪያ ለለንደን ማራቶን ጥሩ ዝግጅት ነበር ያደረኩት። ቆንጆ ነው። አጀማመሩ በጣም ፈጣን ነበረ። አጀማመሩ በጣም ፈጣን ነበረ። ያው እንግዲህ ውጤቱ መጨረሻ ላይ ያምራል። ያው ከውድድሩ ከፍጥነቷ አንጻር ትንሽ ይከብዳል ግን ያው መጨረሻ ላይ እስከ ሶስት ደረጃ መጨረሱ ራሱ ትልቅ ነው። ባራቶን ለንደን ማራቶን ማለት ነው እና ማለት እኔ ከእነ ጥሩነሽ ጋር በመሮጤ ራሱ በጣም ደስተኛ ነኝ። እድሉን ማግኘ ከነሱ ጋር በመሮጤ እድለኛ ነኝ። እና ወደ 38 ኪሎ ሜትር እና አካባቢ ነው ያየኋቸው። ከ35 በኋላ ድካም ነው የሚሰማሽ፣ የደከመሽ ስለምትጨ ድካም ስሜት ነው ያለ። ጥሩ ነበር፣ ክብልበት ነበር፣ ታቅሙ ነበር። ጥሩነሽ ውድድሩን ስታቋ ሲቋረጥ በወቅቱ ከሜሪጌታኔ ጋር የነበራት ልዩነት ከ10 ሰከንድ ያነሰ ነበር። ውድድሩ ሲያልቅ ሜሪጌታኔ አምስተኛ፣ ማሬዲባባ ባባ ሰባተኛ ሆነው ጨርሰዋል። በወንዶች ተመሳሳይ ውድድር የ33 ዓመቱ ኬንያዊ ኤሉድ ኪፕቾጊ ለሦስተኛ ጊዜ አሸንፏል። ኪፕቾጊ ሁለት ሰዓት ከ04 ደቂቃ ከ17 ሰከንድ ውድድሩን ሲያጠናቅቅ ኢትዮጵያዊ ቶላ ሹሬ ባልተጠበቀ ሁኔታ ሁለተኛ ሆኗል። ያለፈው ዓመት የፍራንክፈርቱ ሻምፒዮን የ21 ዓመቱ ቶላ ሹሬ ውድድሩን ሁለት ሰዓት ከ04 ደቂቃ ከ49 ሰከንድ የፈጀበት ሲሆን ይህ አራተኛው ማራቶኑ ነው። መጀመሪያ ላይ ውድድሩ ፈጣን መሆኑ ለእኔ በጣም ረድቶኛል። በጣም ጥሩ ነበር ሲል ስለ ውድድሩ በኦሮሞኛ ይህንን ተናግሯል። हाल असल तिन आउँछ नि ምንድን ነው ይሄንን ያደረኩት? አሰልጣኜ አገር ቤት በሚሰጠኝ ትሬኒንግ በዚህ አይነት ስልት ስለነበረ ያንን ያሰልጣኜን አዳምጬው በዛ መሰረት ነው ይህንን ሩጫ ሮጥ የቻልኩት አገር ቤት ባገኘሁት ስልጠና ተነስቼ ነው ይህንን እንትን ያገኘሁት ነው የሚለው እኔ። በፍጹም ውድድሩ ላይ የነበሩት አትሌቶች በጣም ትላልቅ አትሌቶች ስለነበሩ አሸንፋለሁ ብዬ አላሰብኩም። የራሴን ሩጫ ነው የሮጥኩት። ውድድሩን ያሸንፋሉ ተብሎ ግምት ከተሰጣቸው አትሌቶች መካከል አትሌት ቀነኒሳ በቀለ ስድስተኛ በመሆን ውድድሩን ጨርሷል። በውጤቱ የተበሳጨው አትሌት ቀነኒሳ በቀለ የትላንቱን የለንደን ማራቶን እንዲህ ሲል ይገልጸዋል። ከትላንትና ጀምሮ ፔሱ 61 መሆኑን በተናገርኩ ጊዜ ያው ጥሩ ፊልንግ አልነበረም። ምክንያቱም ያው 61 በጣም ፈጣን ነው። አዶኖ ከዜሮ አራት እና አምስት ለመሮጥ 61 ፔስ ለምን እንደሚጠይቁ አልገባኝም። እንደ ኢንድ ያው ምንም ማንም ከዚህ ቤኔፊት የሆነ የለም። ሪኮርድ ተባለ ያው ሪኮርድ አልተሮጠም። ለምን ከመጀመሪያው ፔሱን አፍጥኖ እንደሄዱ አልገባኝም። ያው ከመጀመሪያውም እንደዛ መፍጠን አልነበረብኝም፣ ግን ያው ትናንትና ሁለተኛ ግሩፕ መሄድ ፈልጌ ነበረ፣ ግን ሁለተኛ ግሩፕ ትንሽ ሌት ነው። እውነት ለመናገር እስከ ሀፍ ያለው በጣም ጥሩ ነበርኩ ማለት ፊሊንግም ጥሩ ነበረ። ከሀፍ በኋላ ያው የዲሃድሬሽን እንትን ስሜት ተሰማኝ። ጡንቻዎቼ ያው እንትን ማድረግ ዲሃድሬትድ መሆን ጀመሩ እንደ ክራምፕ እንደ ማድረግ ምናምን እና አስቸጋሪ ሆነ። ያው ፔሱን መቀነስ ግዳለኝ። ያሸንፋሉ ተብለው በቅድሚያ ከተገመቱት ኢትዮጵያውያን አትሌቶች መካከል ቆዩ ሚሊያርድ ዶላር ውድድሩ በጣም ይከብዳል። ምክንያቱም አየሩ ይሞቃል፣ ንፋስም ነበረው። አስቸጋሪ ነበር። ሩጫውን በጣም ፈጣን ነበር። እኔ በበኩሌ አልቻልኩም ሲል ገልጾልኛል። ኮርሱም ለእኔ አዲስ ነው። መጀመሪያ ላይ ፌሱም ፈጣኝ ነው። ከፈጣኝ አኳያ ላስት ላይ ትንሽ ድክመት ነገር የተሰማ ይመጣ። ፌሶቹም በጣም ኦቨርሃይ ነው ለዛም ትንሽ ከአየሩ ጋር ተጨምሩ ምናልባት መጀመሪያ ላይ ፍጥነት መጨምሩ የሚለዎች ጎዳት ነ እሱ ነው እሱም ነው እንደም ትንሽ ነግሮኝ ነበር። ጅማሬ ላይ ጥሩ አይደለም፣ ፌሱን በራሳችን ብንድ ይሻላል ብሎ ነግሮኝ ነበር። በዛው ነው። ስለዚህ በጣም

በቀጥሎ መዘጋጀት ነው ብዬ አስባለሁ። በሀገሩና በሕዝቡ ፊት የሮጠው ሞፋራህ እንዲህ አይነት እልህ አስጨራሽ ውድድር ገጥሞት እንደማያውቅ ተናግሮ እውነቱን ለመናገር ባለፉት ዓመታት በስራውና ባሳየው ውጤት አማካኝነት ኤልየት ያሸንፋል ነው የተባለው። ዋንጅሩ ቀነኒሳ ከዛ በኋላ ነው የነበረው። ውድድሩ ፈጥኖና ከሮ መጀመሩ ለሁላችንም አስቸጋሪ አድርጎታል ሲል ገልጿል። በእርግጠኝነት ሁለት ሰዓት ከ04 ደቂቃና ሁለት ሰዓት ከ05 ደቂቃ ድረስ መሮጥ እንደምችል አውቃለሁ። የዛሬው ሩጫ አስቸጋሪ ከሚባሉት ሁሉ በላይ ነው። በማንኛውም ውድድር ከ60 ምናምን በላይ መሄድ አይቻልም። የምችለውን ያህል ታግዬ ሶስተኛ በመውጣት የራሴን ምርጥ ሰዓት አስመዝግቤ ያለው፣ ለዚህ ውድድር ልምምድ ሱሉልታ ነበርኩ አሁን ከቤተሰቤ ጋር የማሳልፈው ትንሽ ጊዜ ያስፈልገኛል ብሏል። የዘንድሮ ውድድር ልምድ ላላቸው ኢትዮጵያውያን አትሌቶች ፈተና ሆኖ ታይቷል። ለአሰልጣኝ ባይሳ ገመቹ አትሌቶቻችን ምን ማድረግ ይገባቸዋል ስል ጠየቅኋቸው ነበር። ውጤቱ ያልተጠበቀ ነው፣ ግን ጥሩ የሰሩ አሸንፈዋል። እኛ አትሌቶች ግን ትንሽ ወደ ኋላ ቀርተዋል። ዘንድሮ መጀመሪያ ለ15 ኪሎሜትር በጣም ነው የፈጠኑት። አንደር ወርልድ ሪከርድ በታች ነው ስሮጡ የነበሩ ያ ደግሞ በጣም ሞቅታማ ስለሆነ ከፀሐዩ ጋር ልጆቹን አፌክት አድርገዋልና አልቻሉም። እና አልቻሉ እና እያልተጠበቀች ነው ያሸነፈችው። ይሄ ደግሞ የሆነበት ምክንያት መጀመሪያ አካባቢ በጣም በፍጥነት ነው ስሮጡ የነበሩት። ወርልድ ሪከርድ 215 ቤት ነበር። እነሱ መጀመሪያ አካባቢ ስሮጡ የነበሩት 213 ቤት ነበር። ማራቶን በብዛት ከ30 ኪሎ ሜትር በኋላ ነው በጣም ፈጣን የሚሆን ለዛ ነው ለወደፊቱ ያው ከዚህ ከአሁኑ ትምህርት ወስዶ ራሳቸውን ለሚቀጥለው ነገር ማዘጋጀት ነው። እግር ኳስ፣ ትናንት በእንግሊዝ እግር ኳስ ማህበረሰብ ዋንጫ ግማሽ ፍጻሜ ጨዋታ በኦሊቨር ጀሮድ ጎል ቸልሲ ሳውዝ ሃምፕተንን ሁለት ለዜሮ በማሸነፍ ለፍጻሜው አልፏል። ከትላንት በስቲያ ቅዳሜ ማንቸስተር ዩናይትድ ቶትንሃምን ሁለት ለአንድ በማሸነፉ አስቀድሞ ለፍጻሜው ማለፉን አውቋል። አሰልጣኝ አንቶኒዮ ኮንቴ በእንግሊዝ እግር ኳስ ማህበረሰብ ዋንጫ ፍጻሜ ጨዋታ ከሶስት ሳምንት በኋላ ከጆሲ ሞሬኞ ጋር በወንብሌ ስታዲየም ይገጥማሉ። ፕሪምየር ሊግ አስቀድሞ ዋንጫ የተበላዩ እንግሊዝ ፕሪምየር ሊግ የሳምንቱ መጨረሻ ጨዋታ ትናንት ስቶክ ሲቲ ከበርንሌ አንድ ለአንድ ተለያይቷል። ማንቸስተር ሲቲ ስዋን ሲቲን አምስት ለዜሮ ተጫውቶበታል። አርብለት አሰልጣኝ አርሰን ቪንገር 22 ዓመት ያሰለጠኑትን ክለብ ከዚህ የውድድር ዘመን መጨረሻ ጀምሮ እንደሚለቁ ካሳወቁ በኋላ አርሰናል ትናንት ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ አራት ለአንድ አሸንፏል። ቅዳሜ ዌስት ብሮም ከሊቨርፑል ሁለት ለሁለት ሲለያይ፣ ዋትፈርድ ከክርስታል ፓላስ ዘሮ ለዘሮ በመውጣት ነጥብ ተካርቷል። በተመሳሳይ የጀርመን ቡንደስሊጋ ትናንት አጉስበርግ ማይንዝን ሁለት ለዜሮ ሲረታ፣ ኮለን እና ሻልካ ሁለት ለሁለት ተለያይተዋል። ሀኖቨር ሃኖቨር በባየር ሙኒሽ ሶስት ለዜሮ ተረጥቷል። በስፔን ፕሪምየራ ሊጋ ደግሞ ትናንት አትሌቲኮ ማድሪድ ከሪያል ቤትስ ባዶ ለባዶ ሲለያይ ማላጋ ሪያል ሰውሴዳድን ሁለት ለዜሮ ረጥቷል። ላስፓልማስ በአላቬስ በሜዳው አራት ለዜሮ እጅ ሰጥቷል። ከዛሬው የስፖርት ዘገባ ጋር አብሬያችሁ የቆየው ታና ደምሴ ከለንደን ነኝ። መልካም ሳምንት።